በለንደን የፓርላማው ፊት ለፊት የሚደረገው የኦሮሞ ማህበረሰብ የአዲስ አበባ ከተማን የማስፋፋት እቅድ በመቃወምና በኦሮሚያ ክልል ተማሪዎች ተቃውሞ ከጀመሩ ሁለተኛ ሳምንቱን አስከትሎ የጀመረውን እንቅስቃሴ በመደገፍ ነው። ተማሪዎችም በጀመሩት የተቃውሞ ሰልፍ የመንግስት ወታደሮች በወሰዱት እርምጃ ተማሪዎች ተገለዋል፣ ብዙ የታሰሩ ተማሪዎችም አሉ በማለት መንግስት ያንን ከፍተኛ የሚወስደውን እርምጃ እንዲያቆም በመጠየቅ ነው። በተቃውሞ ሰልፉ ላይ የተነሱት ነጥቦች ምን ምንድን ናቸው? ተሳታፊዎቹስ እነማን ናቸው? እንግዲህ ተሳታፊው እንዳልኩ በዚህ በብሪታንያ የሚኖሩ የኦሮሞ ተወላጆች ናቸው። ግን ይህንን በይበልጥ እንዲያብራራልን ሰልፉን ካዘጋጁት መካከል አቶ ኢታና ሀብትን ጠይቀዋለው። እንግዲህ እሱ በይበልጥ ያብራራላልባቸው። አቶ ኢታና ሀብት፣ በዛሬው ዕለት የምታካሄዱት ሰላማዊ ሰልፍ ለምንድን ነው? እስኪ አጭር ባለው ሁኔታ አብራራል። የተዘጋጀው ኦሮሚያ በተነሳው የህዝብ ቁጣ መንግስት የገደላቸውን ዜጎች ወደ ህግ እንዲቀርቡ፣ ገዳዮቹ፣ መንግስት ያቀደው እቅድ ደግሞ እንዲቀለበስ ለመጠየቅ ነው። የብሪታንያ ፓርላማ ፊት ለፊት እየተሰባሰብ ነው። መንግስት ያዘጋጀው ፕላን አዲስ አበባ ማስተር ፕላን በሚል ስም ያዘጋጀው እቅድ የኦሮሚያን ካርታ ለሁለት በመክፈል የኦሮሞን አገር በመሰባበር የህዝቡን ማንነት የሚነካና አገሩን የሚወዝ በኢኮኖሚ ብቻ ሳይሆን ማንነቱንም የሚውል ፕላን ስለሆነ ነው ህዝቡም የተቃወመው እኛም ከነሱ ጎን ቆምን እየተቃወምን ያለ ነው። ግን መንግስት የሚለው ዛሬም መንግስት በሰጡን መግለጫ መሰረት የማስተር ፕላኑ አላማ በአዲስ አበባ አጎራባች ከተሞችን ለመዋጥ ሳይሆን በከተማይቱ የሚደረገውን ልማት በአካባቢው ያሉ ከተሞች ህዝቦችም ተጠቃሚ እንዲሆኑ ነው። ታዲያ ይህ ምን ጉዳት አለው? በመጀመሪያ ደረጃ ይህ ማስተር ፕላን የሚባል ነገር የተዘጋጀው በፌደራል መንግስት ነው እንጂ በኦሮሚያ ክልላዊ መንግስት አይደለም። በአገራባች ያሉት የኦሮሚያ ከተሞች ሳይሆኑ ያዘጋጁት፣ የኦሮሚያ ምክር ቤት ሳይሆን ያዘጋጀው ማዕከላዊ መንግስት ነው፣ የፌደራል መንግስት ነው ይህንን ያዘጋጀው። ስለዚህ ለኦሮሞ የሚጠቅመውን ለኦሮሚያ የሚጠቅመውን የሚያውቀው ኦሮሞ ራሱ ነው፣ ኦሮሚያ ራሱ ነው። ይሄንን ደግሞ በሕገ መንግሥት ተጽፏል። በሕገ መንግሥት የተደነገገ ነገር ነው። ስለዚህ ከላይ ወደ ታች መምጣቱ የኦሮሚያን ክልል ለመሰባበር እና አገሩን ቀስ በቀስ ለመ የተጀመረ እቅድ እንጂ ልማት የተካሄደ ነገር አይደለም። ለዚህ ትልቁ ማስረጃ ደግሞ ከማዕከላዊ መንግስት ፕሮግራም መምጣቱ ነው። አሁን እናንተ ዛሬ በዚህ በብሪታንያ ፓርላማ ፊት ለፊት ነው ተቃውሞ እያቀረባችሁ ያላችሁት። የብሪታንያ መንግስት ምን እንዲያደርግ ነው የምትፈልጉት? እስኪ ባጭሩ ግለጽልኝ። የብሪታንያ መንግስት ብዙ የዴቨሎፕመንት ፕሮግራም በኢትዮጵያ ውስጥ ይደግፋል፣ ገንዘብ ይሰጣል። ያ ገንዘብ ደግሞ ለተባለለት አላማ እየዋለ ሳይሆን የኢትዮጵያ መንግስት ጥይት እና ጠመንጃ በመግዛት ሰላማዊ ዜጎችን እየገደለበት ነው። ስለዚህ የዩኬ የግብር ከፋዮች ገንዘብ ወደ ኢትዮጵያ መንግስት እንዳይሄድ ይሄ መንግስት ገዳይ እንደሆነ፣ ምንም አይነት የዲሞክራሲ ስርዓት ኢትዮጵያ ውስጥ እንደሌለ እያሳወቅን ገንዘባቸው ወደ ኢትዮጵያ እንዳይሄድ የሚል ጥያቄ ነው እያቀረብን ያለ ነው። በጣም አመሰግናለሁ። በተጨማሪ እንግዲህ ወደ ኢትዮጵያ ኤምባሲ በመደወል የኢትዮጵያን ኤምባሲ ብዙሃን መገናኛዎች ኃላፊ የሆኑትን አቶ አብይ ብርሃኔን አነጋግሪያቸው ነበር። እሳቸው በሰጡኝ መረጃ መሰረት የአዲስ አበባ ማስተር ፕላን ዓላማው አጎራባች በሆኑ የኦሮሚያ ኩታ ገጠም ከተሞች ውስጥ የሚገኙ ቦታዎችን ከአዲስ አበባ ጋር የመደባለቅ አይደለም። ይህ ደግሞ ፈጽሞ ሊታሰብ የማይችል ሊደረግ ያልታቀደ ነገር ነው። ማስተር ፕላኑ ዓላማው በአዲስ አበባም ሆነ በአጎራባች በሆኑ ክልሎች የሚካሄደውን የልማት እንቅስቃሴ በማስታለቅ ነዋሪው የዚህ ልማት ተጠቃሚ ለማድረግ ነው። ዓላማው ልማትን በማካፈል ህዝቡ ተጠቃሚ ለማድረግ እንጂ ቦታ ከዚያ ወስዶ ወደዚህ መደባለቅ አይደለም። ይህ ሊሆን አይችልም። የኦሮሚያ መሬት ተቆርሶ ለማንም አይሰጥም። በምንም መንገድ ሊሆነ አይችልም በማለት ነው የገለጹልኝ። የለንደን ወኪላችን ድልነሳው ጌታነህ ለሰጠኝ ማብራሪያ በጣም አመሰግናለሁ። ም አመሰግናለሁ። መልካም ቀን።